ፎሪን ሰርቪስ ኢንስቲቲዩት አምሃሪክ ቤሲክ ኮርስ ዩኒት 44 ቤሲክ ሰንተንሶች ፎር ለርኒንግ። እንደምን ዋሉ አቶ ከበደ? እግዚአብሔር ይመስገን። እርሶስ እንደምንዋሉ ከተገናኘን ሰነበትን። እርግጥ እርግጥ ነው ሥራ ስለሚበዛብን ለመገናኘት ጊዜ አላገኘንም። በዚህ ሰሞን ማሳለፊያ በዚህ ሰሞን ከመሥሪያ ቤቴ ፈቃድ ስለመወስድ ኢትዮጵያ ውስጥ ስለሚገኙት ልዩ ልዩ የእረፍት ጊዜ ማሳለፊያዎች ሊነግሩኝ ይችላሉ? ለማወቅ የሚፈልጉት ዘመናዊውን አይነት ነው ወይስ የጥንቱን? ሁለቱንም አይነት ቢነግሩኝ አይከፋም። ጉግስ፣ ገና። እንግዲያማ የጥንቱ አይነት የጊዜ ማሳለፊያ እንደዋና አደን ጉግስ እና ገና ናቸው። አብዛኛው የኢትዮጵያ ሕዝብ እነዚህን የእረፍት ጊዜ ማሳለፊያ ጨዋታዎች ያውቃቸዋል። በደንብ ብነዋ ልጅነት እንዴታ! በደንብ ነዋ። በተለይ አደንና ገና ለኢትዮጵያውያን ከልጅነት ጀምሮ አብሯቸው ያደገ ነገር ነው። ዋናና ጉክስ የቱን ያህል የተለመዱ ናቸው? ጉልማሳ ዋናና ጉግስ በጉልማሶች መካከል በጣም የተወደዱ ናቸው። እንደምን ዋሉ አቶ ከበደ? እግዚአብሔር ይመስገን። እርስዎስ እንደምን ዋሉ? ከተገናኘን ሰነበትን። እርግጥ ነው ስራ ስለሚበዛብን ለመገናኘት ጊዜ አላገኘንም። በዚህ ሰሞን ከመስሪያ ቤቴ ፈቃድ ስለምወስድ ኢትዮጵያ ውስጥ ስለሚገኙት ልዩ ልዩ የእረፍት ጊዜ ማሳለፊያዎች ሊነግሩኝ ይችላሉ? ለማወቅ የሚፈልጉት ዘመናዊውን አይነት ነው ወይስ የጥንቱን? ሁለቱንም አይነት ቢነግሩኝ አይከፋም። እንግዲያማ የጥንቱ አይነት የጊዜ ማሳለፊያ እንደ ዋና፣ አደን፣ ጉግስና ገና ናቸው። አብዛኛው የኢትዮጵያ ሕዝብ እነዚህን የእረፍት ጊዜ ማሳለፊያ ጨዋታዎች ያውቋቸዋል። እንዴታ! በደንብ ነዋ። በተለይ አደንና ገና ለኢትዮጵያውያን ከልጅነት ጀምሮ አብሯቸው ያደገ ነገር ነው። ዋናና ጉግስ ሴቱን ያህል የተለመዱ ናቸው። ዋናና ጉግስ በጉልማሶች መካከል በጣም የተወደዱ ናቸው። እንደምን ዋሉ አቶ ከበደ? እግዚአብሔር ይመስገን። እርስዎስ እንደምን ዋሉ? ከተገናኘን ሰነበትን። እርግጥ ነው ስራ ስለሚበዛብን ለመገናኘት ጊዜ አላገኘንም። በዚህ ሰሞን ከምስሪያ ቤቴ ፈቃድ ስለምወስድ ኢትዮጵያ ውስጥ ስለሚገኙት ልዩ ልዩ የእረፍት ጊዜ ማሳለፊያዎች ሊነግሩኝ ይችላሉ? ለማወቅ የሚፈልጉት ዘመናዊውን አይነት ነው ወይስ የጥንቱን? ሁለቱንም አይነት ቢነግሩኝ አይከፋም። እንግዲያማ የጥንቱ አይነት የጊዜ ማሳለፊያ እንደ ዋና፣ አደን፣ ጉግስና ገና ናቸው። አብዛኛው የኢትዮጵያ ሕዝብ እነዚህን የእረፍት ጊዜ ማሳለፊያ ጨዋታዎች ያውቋቸዋል? እንዴታ! በደንብ ነዋ። በተለይ አድንና ገና ለኢትዮጵያውያን ከልጅነት ጀምሮ አብሯቸው ያደገ ነገር ነው። ዋናና ጉግስስ የቱን ያህል የተለመዱ ናቸው? ዋናና ጉግስ በጉልማሶች መካከል በጣም የተወደዱ ናቸው። ከአሜሪካ እያመጣችሁ የተከላችሁት ዛፍ አደገላችሁ? አዎን አደገልን። ከሄደበት አገር ከተመለሰ በኋላ ምን ሠራ? አንዳችም ሥራ አልሠራም። ሀብትህ በሙሉ ያለው አሜሪካ ውስጥ እንደሆነ ከዚያ ማውጣት አስቸጋሪ አይመስልህም? የለም አስቸጋሪ አይመስለኝም። ወደ አገርህ ተመልሰህ ስትሄድ ምን አይነት ሥራ መሥራት ትፈልጋለህ? መንግስት የሚሰጠኝን ስራ ሰራ ይሆናል። በሰው ከመተማመን በራስ መተማመን የሚሻል አይመስልህም? እንዴታ፣ በራስ መተማመን ከሁሉ ይበልጣል። ዛሬ እዚህ ከተማ ውስጥ መዋል ትችላላችሁ? ዛሬ ስራ ስላለብን መዋል አንችልም። ለአባትና እናትህ ለመሬት መግዛት እርግጠኛ ነህ? አዎ እርግጠኛ ነኝ። በዚህ ሰሞን ውስጥ ሐኪም ቤት እተኛለሁ ያለ ማን ነው? የትምህርት ቤታችን ዲሬክተር ናቸው። ባለፈው አመት ልጆችህን እየሄድህ ትጎበኛቸው ነበር? አዎን፣ በየጊዜው እየሄድህ ትጎበኛቸው ነበር። ወንድምህ ወደ አገሩ እንደሚሄድ እርግጠኛ ነው? ምናልባት በሚመጣው ዓመት ይሄድ ይሆናል። ጥሩ የጊዜ ማሳለፊያ ቦታ ቢኖር አብረህ ወደምንሄድበት ቦታ ትሄድ ነበር? አዎም፣ በደስታ ሄድ ነበር። የጥንት ሰዎችና የዛሬ ሰዎች ኑሮ ይመሳሰላል? የለም፣ በብዙ ነገሮች አይመሳሰልም። የጥንት ሰዎች በደን ይኖሩ ነበር የሚባለው እውነት ነው? አዎ፣ እውነት ነው። የጥንቱ መኖሪያ ሄት ነበር። አዲስ ከተማ ውስጥ ነበር። አገራችን ውስጥ ጉግስ የተለመደ የጊዜ ማሳለፊያ ጨዋታ ነው። አንድ ጊዜ በጣም የተለመደ ጨዋታ ነበር። አሁን ግን አይደለም። ጉልማሳ ከሆንክ በኋላ ምን ጨዋታ ተወድ ነበር? ገና ጉግስ፣ አደን እና ዋና በጣም እወድ ነበር። የትምህርት ሚኒስቴር ዲሬክተር እና የውጭ ጉዳይ ሚኒስቴር ዲሬክተር ምን ተዋባሉ? ወደፊት አንድ አዲስ መጽሐፍ ቤት እንሰራለን፣ ተባባሉ። በልጅነትህ ገጠር ውስጥ ኖርሃል? አዎ፣ የልጅነቴን ጊዜ በሙሉ የኖርሁት ገጠር ነው። ሁልጊዜ ለምሳ ስትሄድ እያስታወቅህ ነው። አሁን ቀድሜ ማስታወቅ አለብኝ። አባትህ አጭር ናቸው። አንተ እንዴት ረጅም ሆንክ? አያቴ ረጅም ነበሩ። የአዲስ አበባ ከተማ የተመሰረተው በማን ነው? በንጉስ ምኒልክ ነው። ከመሐንዲሱና ከሐኪሙ ጋር ቀጠሮ ማድረግህን ረሳኸው? የለም፣ አልረሳሁትም። የእናንተ መስሪያ ቤት ስንት ቅርንጫፎች አሉት? አስር የሚሆኑ ቅርንጫፎች አሉት። ለማ በቀጠሮ ሰዓት ባይመጣ ሳታየው ትሄዳለህ? በቀጠሮ ሰዓት ካልተገኘ ሳላይ ይሄዳለሁ። ናረቲቭ ድርሰት በጉዳዩ ተካፋ ለመሆን አልችልም። በጭራሽ ደሃ ነው። በጭራሽ መሄድ አልችልም። እቃው ስለ ተረሳ ከበደ ወደ ቤት መመረስ አለበት። መረሳት በኢትዮጵያ ውስጥ በብዙ የሚቆጠሩ የቤት ውስጥና የውጭ ጨዋታዎች አሉ። ከነዚህም በጣም የታወቁት የውጭ ጨዋታዎች እንደ ዋና፣ ጉግስ፣ አደንና ገና ናቸው። እነዚህ ጨዋታዎች ከቦታ ቦታ በመለያየታቸው ምክንያት በአንዳንድ ቦታዎች ሴቶች ለጨዋታው ተካፋይ ሲሆኑ፣ በአንዳንድ ቦታዎች ደግሞ ሴቶች በጭራሽ ለጨዋታው ተካፋይ ለመሆን አይችሉም። በአብዛኛው የኢትዮጵያ ጠቅላይ ግዛቶች ውስጥ ወላጆች ወንዶች ልጆቻቸውን ቀደም ብለው ጨዋታዎቹን ያስተምሯቸዋል። ጉግስ ጨዋታ በጣም አስቸጋሪ ከመሆኑም በላይ በጣም አደገኛ ነው። በአሁኑ ዘመን ይህ ጨዋታ ወደ መረሳቱ ደርሷል። የገና ጨዋታ እንዲሁ ወደፊት ሳይረሳ አይቀርም። አደንና ዋና ግን በጣም እየተስፋፉ ሄደዋል። ሴቶችም ለጨዋታው ተካፋይ መሆን ጀምረዋል። ጥያቄዎች። በኢትዮጵያ ውስጥ በጣም የተለመዱት የውጭ ጨዋታዎች እነማን ናቸው? በሁሉም ጨዋታዎች ሴቶች ተካፋይ ናቸው? በኢትዮጵያ ውስጥ በአንዳንድ ቦታዎች ሴቶች ለምን የውጭ ጨዋታዎች አይጫወቱም? ልጆቹን ጨዋታ ማን ያስተምራል? ጉግስ የሚባለው ጨዋታ እንዴት ያለ ነው? ጉግስ በጣም ቀላል ጨዋታ ነው። ወደፊት የሚረሳ ጨዋታ የትኛው ነው? ዋና በኢትዮጵያ ውስጥ በጣም የተለመደ ነው። ከገናና ከዋና የቱን ትወዳለህ? በአሜሪካ ውስጥ በጣም የተለመዱትን የውጭ ጨዋታዎችን ንገረኝ። This is the end of unit 44.